የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ነሐሴ 22 2014 ዓ ም ዝግጅታችን ጀመረ። ቻይና በኢትዮጵያ ኢኮኖሚ ውስጥ ያላት ሚና ምን ይመስላል የቻይናው ብድል ከወርልድ ባንክ ጋር በወሮ ተመጣጣኝ ነው ማለት ይችላለን ሁለቱ ተመጣጣኝ ነው ያላቸው ስለዚህ ለኢትዮጵያ ጂኦ ፖለቲካሊ ወርልድ ባንክም ኢምፖርታንት ነው ቻይናም ኢምፖርታንት ነው ማለት ነው ምክንያቱም የመንግስትን ኢንቨስትመንት ፕሪቲማጭ እነዚህ ሁለት ወገኖች ናቸው ፋይናንስ የሚያደርጉት የወርልድ ባንክ ስል ያው ከጀርባው የምዕራብ ሀገሮች አሉ አሜሪካ እና አውሮፓ ኖርዝ አሜሪካ ጃፓን ምናምን አሉ ማለት ነው የሰማችኋቸው በኢትዮጵያና ቻይና ግንኙነት ዙሪያ ካነጋገር ናቸው የምጣኔ ሀብት ባለሙያዎች መካከል አንዱ የሆኑትን ፕሮፌሰር አለማየሁ ገዳን ነበር። በዚህ ዙሪያ ሰፋ ያለ ትንታኔ ይኖረናል። ይህ ነገር በጣም ትኩረት የሚሻ ነገር ነው። ከሀገር ውጭ ከሚመጣው ድጋፍ ይልቅ ከሀገር ውስጥ የሚሰበሰበው እርዳታ አስፈላጊ ነው፣ ምክንያቱም ተጎጂዎችን በፍጥነት ለማድረስ የሚያስችል ነውና። አሁን ግን ይህ ድጋፍ በጣም ተዳክሟል፣ የለም በማለት የሚቻልበት ደረጃ ላይ ነው ያለው። አሁን ደግሞ የሰማችሁት አራፋት አቡበከር ይባላል። በኦሮሚያ ክልል የሚንቀሳቀሰው የሶፍ ዑመር ወጣቶች ማህበር ስራ አስፈጻሚ ነው። በኢትዮጵያ ከፍተኛ ጉዳት እያደረሰ ላለው ድርቅ የሚሰጠው የሀገር ውስጥ ሰብአዊ ድጋፍ መቀነስ ዙሪያ ዘገባ ይኖረናል። ሰላም ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች በሁለት ሳምንት አንዴ እሁድ ምሽት ወደ እናንተ የምናደርሰው የመስታወት መሰናዷችን ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ ቆየና ደረጀ ደስታነን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምን አመሻችሁ። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። እንደ አዲስ ያገረሸው የሰሜን ኢትዮጵያ ጦርነት ቀጥሏል። የኢትዮጵያ መንግስት ትናንት ባወጣው መግለጫ የህዝብ ፍጅትን ለማስወገድ ሲል ከአማራ ክልል ሰሜን ወሎ ዞን ቆቦ መውጣቱን ገልጸዋል። በሌላ በኩል ዛሬ ምሽት ጀምሮ በቆቦ ከተማ ዙሪያ በኢትዮጵያ መንግስት ኃይሎችና በህዋት ኃይሎች መካከል ውጊያ እየተካሄደ መሆኑን የሚጠቁሙ መረጃዎች እየወጡ ናቸው። ከተማዋ በአሁኑ ሰዓት ዳግም በኢትዮጵያ መንግስት ቁጥጥር ስር ስለመሆኗ በእርግጠኝነት መጠቆም ያልቻሉ መረጃዎችም ወጥተዋል። የአሜሪካ ድምፅ ያነጋግራቸው በቆቦ አቅራቢያ የሚገኙ ነዋሪዎች ማምሻውን በአካባቢው ከፍተኛ የተኩስ ድምፅ እየተሰማ መሆኑን ገልጸዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከኢትዮጵያ መንግስትም ሆነ ከህዋት በኩል የወጣ መረጃ የለም። በሌላ በኩል ትናንት ከቀኑ ዘጠኝ ሰዓት አካባቢ የህዋት ኃይሎች ቆቦ ከተማን መቆጣጠራቸውን ለአሜሪካ ድምፅ በስልክ አስተያየታቸውን የሰጡ አንድ እናት ገልጸዋል። ስማቸው እንዲጠቀስ ያልፈለጉ እኚሁ እናት በከፍተኛ ስጋት ውስጥ መሆናቸውንም ተናግረዋል። የኢትዮጵያ መንግስት ኮሚኒኬሽንስ አገልግሎት ሚኒስትር በትናንትናው ዕለት ባወጣው መግለጫ ህዋት ከፍተኛ ቁጥር ባለው የሰው ኃይል ቆቦ ከተማን ከብዙ አቅጣጫዎች እያጠቃ መሆኑን ገልጾ በከተማ ውስጥ ሠርጎ ገቦችን በማስገባት የህዝቡን ደህንነት አደጋ ውስጥ በሚያስገባ መልኩ የከተማ ውስጥ ውጊያ ለማድረግ የሚያስችል ሁኔታ እየፈጠረ ነው ብለዋል። መግለጫው አክሎም የህዝብን ፍጅት ለማስወገድ ሲባል የመከላከያ ኃይል የቆቦ ከተማን በመልቀቅና ወደ ኋላ መጥቶ ለመከላከል የሚያስችለውን ወታደራዊ ይዞታዎች ለመያዝ መገደዱን ጠቅሰዋል። በዚህ ምክንያት ቆቦ ከኢትዮጵያ መንግስት ቁጥጥር ውጭ መሆኗን አስታውቆ ነበረ። የትግራይ ሰራዊት ወታደራዊ ኮማንድ የተባለው አካል ሰሞኑን በወጣው መግለጫ የአማራ ልዩ ኃይል ክፍለ ጦሮች፣ የወሎ ፋኖና ሚሊሻዎች ከፌዴራል መከላከያ ኃይል አካላት እግረኛ ዞችና ሜካናይዝድ ክፍለ ጦሮች ጋር በመሆን ጦርነት እንደከፈቱበት ይፋ አድርጎ ነበረ። የአማራ፣ አፋርና የኦሮሚያ ክልላዊ መንግስታት አሸባሪ ሲለው የገለጹት ኃይል ሰነዘሩ ያሉትን ወታደራዊ ጥቃት አውግዘው መግለጫ አውጥተዋል። ህወሓት እርምጃዎቹ በትግራይ ህዝብ ላይ ተከፍተዋል ያለውን ጦርነት ለመቀልበስ እንደሆነ በተለያዩ ጊዜያት ሲናገር መቆየቱ አይዘነጋም። አድማጮቻችን፣ ይህ ዘገባ ሌሎች መረጃዎች ተካተውበት በነገ ዕለት በዝርዝር ይቀርባል። ዘገባው የመስፍን አራጌ ነው። የባህር ዳር ዩኒቨርሲቲ ለሀገር ውለታ ውሎ አላላቸው ኢትዮጵያውያን የክብር ማዕረግ ሰጥተዋል። የባህር ዳር ዩኒቨርሲቲ ትናንት ረፋዱ ላይ ከ6000 በላይ የሚልቁ ተመራቂዎችን ባስመረቅበት ስነስርዓት ላይ ለሀገርና ለወገን ውለታ ውሎ አላላቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜን ወሎና የኦሮሞ ብሔረሰብ አስተዳደር ዞን ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርምያስና ለእውቋ አትሌት ለኮማንደር ደራርቱ ቱሉ የክብር ዶክትሬት አበርክተዋል። ብፁ አቡነ ኤርሚያስ ለዚህ የክብር ዶክትሬት ማዕረግ የታጩት ባለፈው ዓመት በሰሜኑ የሀገሪቱ ክፍል በተከሰተው ጦርነት ወቅት የአባታዊነት ኃላፊነታቸውን የተወጡበት መንገድ ለብዙዎቹ አርያ የሆነና ሰብአዊነትን ያስቀደመ ሆኖ መገኘቱ እንደሆነ የዩኒቨርሲቲው ሴኔት ይፋ አድርገዋል። ከልጅነቷ ጀምሮ በአትሌቲክሱ ዘርፍ የሀገሯን ብሎም የአፍሪካን ስም በዓለም መድረክ ያስጠርታለች፣ አሁንም ትውልድን በፍቅር ለመቅረጽ ትታታራለች ሲል በተመሳሳይ የዩኒቨርሲቲው ሴኔት ለአትሌት ኮማንደር ደራርቱ ቱሉ የክብር ዶክትሬት ሰጥተዋል። ዘገባው የአስቴር ምስጋናው ነው። ዓለም አቀፉ መርማሪዎች ለአደጋ የተጋለጠውን የዩክሬን ዛፓርዥያ የኒውክሌር ማብላያ ጣቢያ በሚመጡት ቀናት ለመፈተሽ ተሰናድተዋል። የመርማሪዎቹ እቅድ የተሰማው በጣቢያው አቅራቢያ በትናንትናው ዕለት አዲስ ጦርነት መቀስቀሱ እየተነገረ ባለበት ሰዓት ነው። ከተባበሩት መንግስታት ዓለም አቀፉ የአቶሚክ ኃይል ድርጅት የተውጣጡት ባለሙያዎች ጣቢያውን በቀጣዩ ሳምንት እንደሚጎበኙ የዩክሬን ኃይል ሚኒስቴር አማካሪ ላና ዘርኬል አስታውቀዋል። የዓለም አቀፉ አቶሚክ ኃይል ድርጅት ኃላፊ ራፋኤል ማሪያኖ ግሮሲ የአደጋ ስጋት እንዳለ በማስጠንቀቅ ጣቢያውን በቀጣይ ጥቂት ቀናት ሊመረምሩ እንደሚፈልጉ መናገራቸው ተጠቅሰዋል። ባለሥልጣናት ግዙፉ የኒኩሌር ጣቢያ በመሳሪያ ቢመታ ሊከሰት በሚችለው የራዲዮ አክቲቭ ጨረር ማፈትለክ ጋር በተያያዘ ሞስኮው የዓለም አቀፉን ተቋም ስራ እንደምትደግፍ ነገር ግን ከጦርነት ነፃ የሆነ ቀጠና ለመፍጠር ወታደሮቿን ከስፍራው ለማስወጣት ፈቃደኛ እንዳልሆነች አስታውቃለች። የዩክሬንና የሩሲያ ኃይሎች በአውሮፓ በግዝፈቱ ወደር በማይገኝለት ጣቢያ ላይ የመድፍ ጥቃት በማድረስ ረገድ አንዳቸው አንዳቸውን ሲከሱ ሰንብተዋል። መቀመጫውን ሶማሊያ ውስጥ ያደረገው ከአልቃይዳ ጋር ትስስር ያለው እስላማዊው የታጣቂዎች ቡድን አልሸባብ በኬንያ ላይ አዲስ የዛቻ መግለጫ አውጥቷል። ቡድኑ ኬንያ ወታደሮቿን ከሶማሊያ እስካላስወጣች ድረስ በሀገሪቱ ላይ ጥቃት እንደሚቀጥል አስታውቀዋል። አልሸባብ በእንግሊዝኛ ቋንቋ ባወጣው መግለጫ የኬንያ ከተሞች ላይ ያነጣጠረ ጥቃት እንደሚፈጽም አስጠንቅቀዋል። የኬንያ መንግሥት የሙስሊሞችን ምድር ወረራ ካስቀጠለ በሀገሪቱ ውስጥ ጥቃት መፈጸሜን እቀጥላለሁ ብለዋል። መሬታችንና ሕዝባችን ከጉልበተኛው የኬንያ ወረራ መከላከላችንን እንደምንቀጥል ይታወቅ ይገባል ሲልም አክሏል። አልሸባብ መቀመጫውን ሞጋዲሾ ላይ ያደረገው የራድ ሰላም ጥናት ተቋም ኃላፊ የሆኑት መሐመድ ሁሴን ጋስ ኢትዮጵያ ውስጥ በቀጠለው የእርስ በርስ ጦርነት ምክንያት በቀጠናው አለመረጋጋት መባባሱን ጠቅሰው በቅርቡ በኢትዮጵያ ሶማሌ ክልል ላይ ቡድኑ የከፈተው ጥቃት በሶማሊያ ውስጥና ከሶማሊያ ውጪ ለመስፋፋት ያለው ፍላጎት ማየሉን አመላካሽ መሆኑን ለአሜሪካ ድምፅ በስልክ አስረድተዋል። አድማጮች ለምሽቱ የነበሩን ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ስርጭታችን ጋር አብራችሁን ቆዩ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ነሐሴ 22 2014 ዓመተ ምህረት መስታወት ዝግጅታችንን ነው ከአሜሪካ ድምፅ የተከታተላችሁ ያላችሁት። ቻይና አፍሪካ ውስጥ ያላትን ተጽዕኖ ለማሳደግ ጥረት ማድረግ ከጀመረች ቆይታለች። እንደ ምሳሌም እንደ አውሮፓውያን አቆጣጠር በ1970 ዓመተ ምህረት ታንዛኒያና ዛምቢያን የሚያገናኝና በ ሁለቱ ሀገራት መካከል ያለውን የንግድ ስርዓት በከፍተኛ ሁኔታ ያቀለለውን ታዛራ የተሰኘውን የባቡር መንገድ ቀዳሚ ተጠቃሽ ነው ልክ ነው ቻይና ከኢትዮጵያ ጋር ያላትን የኢኮኖሚ ግንኙነትም እንዲሁም ማሳደግ ከጀመረች ቆይታለች እንደውም አንድ በጆን ሀፕኪንስ ዩኒቨርሲቲ በአፍሪካ የቻይና ፖሊሲን የሚያጠናው ተቋም እንዳመለከተው እንደ አውሮፓ አቆጣጠር ከ2000 እስከ 2018 ኢትዮጵያ ከቻይና 13.7 ቢሊዮን ዶላር ብድር ወስዳለች በተጨማሪም ደግሞ ኢትዮጵያ ውስጥ ከአንድ ነጥብ አምስት ቢሊዮን ዶላር በላይ የሚያወጡ ከአምስት መቶ በላይ የቻይና ቢዝነስ ድርጅቶች መኖራቸውንም መረጃዎች ያመለክታሉ። ታዲያ ደረጃ አንተም የዚህ ግንኙነት አዎንታዊና አሉታዊ ገጹ ምንድን ነው የሚለውን ለማሳየት የተለያዩ ባለሙያዎችን አነጋግረሃል። ሙሉውን ከዘገባው እንከታተል። አፍሪካን በንግድ ለመቆጣጠር ፍላጎት አላት የተባለችው ቻይና እንደ ኢትዮጵያ ያሉ አገሮችን በከፍተኛ እዳ ጫና ስር በመክተት ከፍተኛ ተጽዕኖ ለመፍጠር እየሞከረች ነው የሚል ስጋት ይደመጣል። ቪኦኤ ያነጋገራቸው የመጣኔ ሀብት ባለሙያዎች ስጋቱን የሚጋሩ ቢሆንም እንደ ቻይና ባሉትና በምዕራባውያን አገሮች መካከል ባለው ፉክክር ኢትዮጵያ ተጠቃሚም ሆነ ተጎጂ ልትሆን የምትችልበት መንገድ መኖሩን ያብራራሉ። ምንም የሚያሰጋ ነገር አለመኖሩንም ያብራሩልን ባለሙያዎችም አሉ። በአፍሪካና ቻይና ግንኙነት ላይ ሁለት መጽሐፎችን ማሳተማቸውን እና የተለያዩ በርካታ ጥናታዊ ጽሁፎችን ማቅረባቸውን የገለጹት የምጣኔ ሀብቱ ባለሙያ ፕሮፌሰር አለማየሁ ገዳ ኢትዮጵያ ከቻይና ብቻ ሳይሆን ከምዕራባውያን አገሮችና እነሱ ያስተዳድሯቸዋል ካሏቸው አለም አቀፍ ተቋማት የተገኙ ብድሮችን በማነጻጸር እንደሚከተለው ያስረዳሉ አይ ቲንክ ቁጥሩ ወደ ከሀያ የውጭ ብድራችን ወደ ሀያ ዘጠኝ ቢሊዮን አካባቢ ነው ግን የቻይናው ፕሮቢ ግማሹ ቢሆን ነው። ከዚህ ውስጥ ግማሹ ቢሆን ነው። ይ እስከ አስራ ስድስት ቢሊዮን ምናምን ሊደርስ ይችላል። ቻይ ግማሹ ያህል ነው። ጠቅላላ የብድሩን ፕሮፋይል ስታየው በጣም ኢምፖርታንት አበዳሪዎች ወርልድ ባንክ እና የምዕራብ ሀገሮች ናቸው። የምዕራብ ሀገሮች ኢንዲቪጅዋሊ ባይላተራል ሳይሆን በወርልድ ባንክ በኩል የሚሰጡት በጣም በጣም ብዙ ነው። ስለዚህ የቻይናው ብድር ከወርልድ ባንክ ጋር ኖሮ ለስ ተመጣጣኝ ነው ማለት እችላለሁ። ሁለቱ ተመጣጣኝ ነው ያላቸው። ስለዚህ ለኢትዮጵያ ጂኦ ፖለቲካሊ ወርልድ ባንክም ኢምፖርታንት ነው፣ ቻይናም ኢምፖርታንት ነው ማለት ነው። ምክንያቱም የመንግስትን ስትን ኢንቨስትመንት ፕሪቲ ማች እነዚህ ሁለት ወገኖች ናቸው ፋይናንስ የሚያደርጉት። የወርልድ ባንክ ስል ያው ከጀርባው የምዕራብ ሀገሮች አሉ አሜሪካ እና አውሮፓ፣ ኖርዝ አሜሪካ፣ ጃፓን ምናምን አሉ ማለት ነው ምክንያቱም የእነሱ እንደምታውቀው ቮቲንግ ፓወራቸው ወርልድ ባንክ ውስጥ ትልቅ ስለሆነ እነሱ አቁም ካሉት፣ እነሱ አቁም ካሉት ሊያቆም ይችላል ወርልድ ባንክ እና አይኤምኤፍ ስለዚህ ሶ ወልድ ባንክና አይ ኤም ኤፍ ልክ እንደ ምዕራብ ወኪል ብትወስዳቸው የቀረው ደግሞ ቻይና ነው። ስለዚህ ሁለቱም ግሩፖች ፋይናንስ ያደርጋሉ። ስለዚህ የቻይና ፋይናንሲንግ በጣም ኢምፖርታንት ነው ለአገሪቷ። ምንም ጥያቄ የለው። በኢትዮጵያና በቻይና መካከል ያለው የንግድ ግንኙነት እያደገ የመጣ ሲሆን ኢትዮጵያ ወደ ቻይና የምትልከው የውጭ ንግድ እንደ ኤሮፓ አቆጣጠር በ2020 ከነበረው ጋር ሲነጻጸር የ2021 በስምንት ከመቶ ማደጉ ተገልጸዋል። በዚያው 2021 ዓመት ወደ ኢትዮጵያ የገቡ የቻይና የውጭ ባለሀብቶችም ቁጥር ከ2020 ጋር ሲነጻጸር በ346 ከመቶ ማደጉ ተመልክተዋል። ቻይና እንደ መንገድና ሌሎች መሰረተ ልማቶችም ላይ በስፋት እየተሳተፈች መሆኑ የሚታወቅ ሲሆን እነዚህ ቻይና በኢትዮጵያ ብቻ ሳይሆን በአፍሪካ ያላትም ጠንካራ ፍላጎት ያመላክታሉ። በኢትዮጵያ በኩልስ ከቻይና ጋር ያለውን እንዲህ ያለ የኢኮኖሚ ግንኙነትና ወዳጅነት መፍጠር የተጀመረው መቼ ነው? ጥቅምና ጉዳቱስ ምንድን ነው? ፕሮፌሰር አለማየሁ ገዳ ይመልሳሉ። መጀመሪያ እዚህ ነገር ላይ የገባንበት የበፊቱ ኢህአዴግ ልማታዊ መንግስት የሚለውን ነገር ሲጀምር፣ ፕሪቲ ማች ሁለት ሺህ አካባቢ ፈረንጆቹ ማለት ነው፣ ትልቅ ኢንቨስትመንት በሁለት ፕላኖች ማድረግ ጀመረ። አንደኛው ግሮዝ ኤንድ ስትራክቸራል ትራንስፎርሜሽን አንድ፣ ሁለተኛው ደግሞ ጂታ ፕሉታል ግሮዝ ኤንድ ትራንስፎርሜሽን ቱ ይላል። በአማርኛ ምን ማለት ነው? እድገትና የመዋቅራዊ ለውት ቁጥራን እና ቁጥር ሁለት ብሎ የጀመረው ነው። ያ የእድገት ስትራቴጂ ትልቅ ኢንቨስትመንት ይፈልግ ነበር፣ ምክንያቱም ኢኮኖሚውን በአስር በአስራ አንድ ፐርሰንት ማሳደግ ነበር የሚፈልጉት። ስለዚህ ትልቅ ኢንቨስትመንት ይፈልጋል። በዚህ ምክንያት ስታየው በአማካይ ከሰላሳ አምስት እስከ አርባ በመቶ የሀገሪቱ ገቢ ወይም ጂዲፒ የምንለው የግዛ ሀገሪቱ ገቢ ለኢንቨስትመንት ይውል ነበር። ግን የሀገሪቱ ቁጠባ መንግስት የሚልህ ወደ ሀያ ምናምን ሀያ ሁለት አካባቢ ይላል፣ እኔ አስር አካባቢ ነው የምለው። እንደ አብሬጅ የሁለታችንን ውሰድና አስራ አምስት አካባቢ ቢሆን በአስራ አምስት በመቶ ቁጠባ እያረግ ኢንቨስት የምታደርገው ግን ከሰላሳ አምስት እስከ አርባ በመቶ ሲሆን ያለው ክፍተት በጣም በጣም ትልቅ ያንን ክፍተት የምንሞላው ከቻይኖች ና ከአለም ባንክ እና የምዕራብ ድርጅቶች በምናገኘው ብድር ነበረ ስለዚህ አንድኛ የገባንበት ይሄ ነው ከገባንበት በኋላ የቻይናው ላይ አሁን እንዳልከው ፎከስ እናደርግ ና የቻይናው ምንድነበረ ጥቅሙ ምንድነበረ ጉዳቱ ስንል ጥቅሙ ምንድነው ትልልቅ የመንገድ ስራዎች አዋጭ ትልልቅ የኢንፍራስትራክቸር ወይም የመሰረተ ልማት ፋይናንስ የሆነው በቻይና እንደው አንዱ ኤግዛምፕል ብትወስድ ኢትዮ ቴሌኮም ኢትዮ ቴሌኮም ብትወስድ መጀመሪያ አይ ቲንክ አንድ ነጥብ አምስት ቢሊዮን ሰጡን ና ዚቲኢ የሚባ የሚባለው የቻይና ካምፕኒ ሰራ አንዱ ለሶስት ዓመት ከሰራ በኋላ እንደገና ወደ ስሪ ፖንት ፋይ ቢሊየን መጡ። ጠቅላላ የምታየው የቴሌ መሰረተ ልማት ፋይናንስ ቢሆነው በቻይና ነው። በሮድ ሴክተር አንድ ሌላ ያጠናው ጥናት ነበር። በሬድ ሴክተር እስከ ሰባ በመቶ የሚሆነውን እኔ ባጠናሁበት ጊዜ ቻይኖች ነበረ ፋይናንስ የሚያደርጉት የሚያደረጉት ብቻ ሳይሆን ረንም የሚያደርጉ በአርሲ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት ዶክተር አደም ፈቶ ግንኙነቱ ሌላም ተጨማሪ ምክንያት ያለው መሆኑን በመግለጽ በኢትዮጵያ የለውጥ ጊዜ ከተባለው ጊዜ ከ2012 በኋላም እንደገና ተጠናክሮ እየቀጠለ መምጣቱን ያብራራሉ። እንግዲህ እንደምናውቀው ብዙ የኤዥያ ሀገሮች ቻይናንም ጨምሮ ባለፉት ጊዜያት ባለፉት አርባ ሀምሳ ስልሳ ዓመታት ፈጣንና አስተማማኝ የሆነ እድገት እያስመዘገቡ እንደነበር ይታወቃል። በአንጻሪው ደግሞ ኢትዮጵያን ጨምሮ አብዛኛው የአፍሪካ ሀገሮች በተለይ ሰብሳረን አፍሪካ የተሳራ በታች ያሉ ሀገሮች ደግሞ የኢኮኖሚ እድገታቸው ከቻይናዎቹ ከኤዥያዎቹ እነዚህ ኤዥያን ታይገርስ ይባላሉ ከእነሱ ጋር ሲነጻጸር አነስተኛ ሆኖ ቆይቷል። በተለይ አሁን ይሄ ሴንቸሪን ከጀመር ወዲህ በቻይናና በአፍሪካ መካከል ያለው ግንኙነት እጅግ በጣም እያደገ መጥቷል። በተለይ ከሁለት ሺ አስራ ሁለቱ የፓራዳይም ለውጥ ተከትሎ በንግድ በእርዳታ ሊሆን ይችላል በኢንቨስትመንት በመሳሰሉት በቻይናና በአፍሪካ መካከል ያለው ግንኙነት እየጨመረ ሄዷል። እንግዲህ የኢትዮጵያም የተለየ አይደለም፣ አንድ የአፍሪካ ሀገር ስለሆነች በኢትዮጵያና በቻይና መካከል ያለውም ግንኙነት እንደዚሁ እየቀጠለ ሄዷል። እንግዲህ በቻይናና በኢትዮጵያ እንዲሁም በአፍሪካ ያለው ግንኙነት እያደገ መሄዱ ለሀገራችን እንግዲህ ይዞ የሚመጣው በጎ ነገሮች አሉ። እንደዚሁም አንዳንድ ምናልባት በእኛና በቻይና መካከል ያለውን ግንኙነት ደግሞ በጥንቃቄ ካልያዝነው አንዳንድ አደጋዎችም ሊኖሩት ይችላሉ። ከሰላሳ በላይ ዓመታት በዓለም ባንክ ውስጥ ያገለገሉት የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ በኢትዮጵያና በቻይና መካከል ያለው ግንኙነት በሁለቱ አገሮች አይን ሲታይ ምን እንደሚመስላቸው ሲገልጹ እንዲህ ይላሉ። በኢትዮጵያና በቻይና መካከል ያለው ግንኙነት በቻይና በኩል ሲታይ ጂኦፖለቲካል የሆነ ይመስላል። በኢትዮጵያ በኩል ሲታይ ግን እኔ ስመለከተው የልማት ትብብር ግንኙነት የያዘ መሰረታዊ የሆነ ብዙ ለውጦችን የሚያመጣ ነው እና ከዚያ አንፃር ነው የምመለከተው። ቻይና የኢትዮጵያ የልማት አጋር ናት በሚል ነው። ቻይና ኢትዮጵያን የመረጠችበት ምክንያቱም አንከር ካንትሪ መሰረታዊ አገር እናት ብላ ነው። ቻይና ከድሮ ጀምሮ የማስታውሰው አሁንም ከላዊ የሆነች ሀገር ናት የሚለው አቋም ቻይና ጂኦፖለቲካል ስትራቴጂክ የሆነ አስተያየት ያላቸው ይመስለኛል። ስመለከተው የቻይናውን የኢኮኖሚ ግንኙነትና አቀራረብን ከምዕራባውያን የሚለየው ነገር አለ የሚሉት ፕሮፌሰር አለማየሁ ገዳ ኢንቨስትመንትና ፋይናንስን በዋነኝነት ያነሳሉ። እንግዲህ የቻይና አፕሮች ምንድን ነው ከምዕራቡ የሚለየው? ኢንቨስትመንቱ የመንግስት ነው። የመንግስት ስለሆነ ፋይናንስ ይፈልጋል መንግስት እዚህ ቻይና ካምፓኒዎች ይጫረቱና ከነ ፋይናንሱ ይመጣሉ። ስለዚህ ለእኔ ከሰጣችሁኝ እኔ ብሩንም አመጣለሁ ይላሉ። መንግስት ያው የቻይና መንግስት በስትራቴጂ ደረጃ ጎይንግ ግሎባል የሚባል ስትራቴጂ ያለው ሁሉንም የሀገሪቱን ትልልቅ ካምፓኒዎች ማለትም የመንግስት የሚሆኑ የሚባለው ትልቁ የቴሌኮም ካምፓኒ ፕሪቲማች የመንግስት ነው። ህዋዌ ደግሞ በብዛት የግል ነው። ስለዚህ ሁሉም የቻይና ካምፓኒ የግልም የሆን መንግስት ጎይንግ ግሎባል ወደ ግሎባል ከሄዱ የፋይናንስ የድጎማ የስትራቴጂ ድጋፍ መንግስት ይሰጣቸዋል። ስለዚህ ቆንጆ ደግሞ ኤግዚም ባንክ ኦፍ ቻይና የሚ ባንክ አላቸው። ኤክስፖርት ኢምፖርት ባንክ ቻይና ይባላል። እነዚህ ድርጅቶች ወደ ኢትዮጵያ ሲመጡ ዚቲ ፋይናንስ ያደርጋቸዋል። ይሄ ኤግዚም ባንክ ኦፍ ቻይና ፋይናንስ ያደርጋቸዋል ማለት ነው። ስለዚህ አንድ ፋይናንስ ይዘው ስለሚመጡ የኢትዮጵያ መንግስት ይመርጣቸዋል። ከምዕራቡ አንጻር ሲታይ የምዕራብ ካምፓኒዎች ይዘው አይመጡ። ሁለት ከምዕራብ ካምፓኒዎች አንጻር ሲታዩ በጨረታ ላይ ትንሽ ዋጋ ነው የሚሰጡት እነዚህ። ስለዚህ የምዕራብን ካምፓኒ አትመርጥም እነሱን ትመርጣለች። ቻይና በአገር ውስጥ የፖለቲካ ጉዳዮች ጣልቃ የማትገባ መሆኑንም ከምዕራባውያን እንደሚለያት ፕሮፌሰር አለማየሁ አክለው ይገልጻሉ። ሶስት የቻይና በአገሪ ፖሊሲ ላይ ጣልቃ አይገባም። ዲክታተር እንኳን ብትሆን ሁመን ራይት እንኳን ቢዩዝ ብታደርግ አያገባውም። አልገባም ነው የሚለው ምዕራቦቹ ያገባናል ነው የሚሉት ቢያንስ መሪ ዳመሪ ደረኛ ዲሞክራቲክም ስለሆኑ ዲሞክራቲክ ስለሆነ ሀገራቸው ሰም ዲግሪ አካውንተብል ናቸው። ሁሉ ጊዜ ማለት አይደለም እነሱም የሚጨፈጭፍ ቦታ ሽመራይ ታቢዝ የሚያደርግ ቦታ ኢንቨስት ያደርጋሉ። ግን አትሊ በፕሮፓጋንዳ ደረጃ አንድ ዲሞክራቲክ ከሆነ እንደዚህ ከሆነ አንግባም ይላሉ። ግን ብዙ ጊዜ ተጀርባው የራሳቸው ኢንትረስት ካለ ይገባሉ። ግን ሰፊው ሰፊው ሕዝብ አያቅም። ያው ምዕራብ ያለው ሰፊው ሕዝብ ይህን ላያቅ ይችላል። ግድ ስለዚህ እነዚህ ሰዎች ገቡ፣ ጥሩ ነገር አምጥተውልናል። በዚህ አንጻር ማለት ነው፣ በኢንፍራስትራክቸር በተለይ እንደነገርኩ በመንገድ ስራ በቴሌኮም በመሳሰሉት እንደገና ደግሞ ማንፋክቸሪንግ ሴክተር ላይ በጣም ደግሞ የሚገርመው ከቻይና የሚመጣ የውጭ ቀጥተኛ ኢንቨስትመንት ከነዚህ ጋርም ተያይዞ ይመጣል። አንዳንዴ ከሌላው አፍሪካ በተለየ በተለየ እኛ ሀገር ማንፋክቸሪንግ ላይ ሊገባ በተለይ ፓርኮቹ ላይ አሁን የምስራቅ ኢስተርን ኢንዱስትሪያል ፓርክ እንለዋለን። የቻይና ፈርሞች ሌላ ሀገር ላይ ብዙ ጊዜ የቻይራ ኤፍዲአይ የሚሄደው ሪሶርስ ሴክተር ላይ ነው። ኢትዮጵያ ላይ ደግሞ ኢንትረስቲንግ የሚያደርገው ማንፋክቸር ሎ ሎ ሌበር ኢንተንሲቭ የሆነ ብዙ የሰው ሀይል የሚጠቀም ማንፋክቸሪንግ ላይ ይገባሉ። ኦኬ፣ ፓርትሊ ይሄ እንትሉን ለመጠቀም ነው ምክንያቱ ለምሳሌ የታዳጊ ሀገር በኢትዮጵያ አይነቱ ኦፖርቹኒቲ። አሁን ከምዕራቡ ጋር የእኛ መንግስት ቅራኔስ ባይገባ ኖረው ይሄ አጎዋ የሚባል ነበረ አሜሪካን ሀገር ለምሳሌ ስለዚህ የአርገዋ ይሄ አፍሪካን ጋዋ አንድ ኦፖርቹኒቲ አክት የሚሉትን እሱን ለመጠቀምም ቻይኖቹ ኢትዮጵያ ውስጥ ቢያደረጉ እና ኤክስፖርት ቢያደረጉ ይጠቀሙ ስለሚችሉ አንዱም የሚያማልላቸው እሱ ነው ሁለተኛ ሌቨር ኮስቱም ያማልላቸዋል ሌቨር ኮስት የሰው ሀይል የወጪ ቻይና ውስጥ በአማካይ አምስት መቶ ስድስት መቶ ዶላር ገደማ ነው እኛ ጋር ባለፈው የሰራሁት ጥናት ሰላሳ አምስት አርባ ዶላር ስለዚህ በጣም ብዙ ሴት ስለምታረግ ይመጣለ ትመጣለ በዛ ላይ ማበረታቻው አለ መንግስት በጣም ይፈልገዋል ለዚህ በዚህ ምክንያት ማንፋክቸሪንግ ሴክተር ላይ ብዙ ገብተዋል ሶ ማንፋክቸሪንግ ሴክተር መግባታቸው መሰረተ ልማት ላይ ፋይናንስ ማድረጋቸው ፋይናንስ ያደርጉ ደግሞ ልክ እንደ ወል ባንክ ወይም አምኤፍ ኮንዲሽናሊቲ ይሄን ይሄን አሟላ ይሄን ይሄን አርግ ብለው በፖሊሲ ስለማይገቡብን ይሄ ይሄ ጥቅም ነበረው። ይሁን እንጂ በአፍሪካ የፖለቲካ ጉዳዮች ጣልቃ ሳትገባ ገባ የቆየችው ቻይና እንደ አፍሪካ ቀንድ ባሉ አካባቢዎች የሰላም ኮንፈረንስን በማዘጋጀትና ልዩ ልዑክ በመመደብ መንቀሳቀስ መጀመሯ ፖለቲካውንም የመቆጣጠር ፍላጎት ያደረባት መሆኑን የሚያመላክቱ ዘገባዎች አሉ። ከምዕራባውያን፣ በተለይም ከዩናይትድ ስቴትስ ጋር ብርቱ ፉክክር ውስጥ መሆናውን ይጠቀሳል። ከቻይና አንጻር አሜሪካ ከአፍሪካ ጋር ያላትን ግንኙነት የተቹት የአሜሪካው ዩኒቨርሲቲ ፕሮፌሰር ጆን ካልብረስ ዩናይትድ ስቴትስ ለአፍሪካ የምትሰጠው ትኩረት በዓመታት ጊዜ ውስጥ እየዋዠቅና እየቀነሰ መጥቷል ሲሉ ለአሜሪካ ድምፅ ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ኅዳር ባደረጉት የመጀመሪያው የአፍሪካ ጉብኝታቸው ናይጄሪያ ላይ በሰጡት መግለጫ አገራቸው አፍሪካ ውስጥ ከቻይና ጋር የመፎካከር ሀሳብ እንደሌላት ገልጸዋል። ከብዙ አፍሪካ አገሮች ጋር ያለን ተሳትፎ ስለ ቻይና ወይም ስለ ሶስተኛው ወገን አይደለም። ስለ አፍሪካ ነው። አፍሪካ ውስጥ አብሮ ስለ መስራትና ኢንቨስት ለማድረግ ነው። በሰዎች ላይ ኢንቨስት ስለማድረግ ነው ብለዋል ብሊንከን። በመቀሌ ዩኒቨርስቲ መምህር የነበሩትና አሁን ዩናይትድ ስቴትስ ውስጥ በኢንዲያና ክፍለ ግዛት በሚገኘው የሰንት ሜሪ ኮሌጅ ተባባሪ ፕሮፌሰር የሆኑት ዶክተር አብራር ፍትዊ የቻይናና የኢትዮጵያ ግንኙነት ባለፈው 20 ዓመታት በተመዘገበው የኢትዮጵያ እድገት ውስጥ አስተዋጽኦ እንዳለው ይገልጻሉ። ኢትዮጵያ እና የቻይና የኢኮኖሚ ግንኙነት የሚመለከት ቻይና አፍሪካ ጋር ለመስራት በነበረው አላማና ፖሊሲ ማዕከሉ ያደረገው ኢትዮጵያ ውስጥ እንደነበረ ይታወቃል። ጥናቶች እንደሚያሳዩትም በተለይ ባለፉት ሀያ ዓመታት በኢትዮጵያ የነበራት ተከታታይ እድገት የቻይናና የኢትዮጵያ ግንኙነት ተጠቃሽ እንደነበረው ጽሑፎች ያሳያሉ። ትልቅ ጠቀሜታ እንደነበረው ያሳያሉና ኢትዮ ቻይና ግንኙነት ያደገበት ጊዜና የኢትዮጵያ ኢኮኖሚ እያደገበት ጊዜ ተመሳሳይ ነው። ወይም ደግሞ ኮረሌሽን ምንድ ነው የሚባለው ግንኙነት እንዳለው ያሳያል። የተለያዩ መጥፎና ጥሩ ጎኖች ቢኖሩትም ግን በኢትዮጵያ እድገት ላይ ትልቅ ተራ እንደነበረው ብዙዎች ይስማማሉ። የኢትዮጵያ ኢኮኖሚ በብድር የተያዘ ኢኮኖሚ መሆኑን የሚገልጹት የኢትዮጵያ ኢኮኖሚ ባለሙያዎች ማህበር አጥኚና የአርሴ ዩኒቨርሲቲ መምህር ዶክተር አደም ፈቶ የግንኙነቱን ሌላኛውን መልክ በማየት ጥንቃቄ ማድረግ እንደሚገባ ይመክራሉ። ማለት የእኛ ኢኮኖሚ ኦልሞስት በብድር የተያዘ ኢኮኖሚ ነው ማለት ይቻላል። ምክንያቱም ከኢኮኖሚው ከግማሽ በላዩ የብድር ነው፣ የብድር ጫና አለብን ማለት ነው። ያ ነገር ምንድን ነው ጉዳቱ? ምናልባት በአጭር ጊዜ እንትን ላንረዳው እንችላለን። በረዥም ጊዜ ግን ከፍተኛ የሆነ ጉዳት አለው። የአጭር ጊዜ ራሱ ብንወስድ አሁን ዝም ብለን ያለብንን ብድር ጫና በኢትዮጵያ ውስጥ ባለው ሕዝብ ራሱ ብናካፍለው እያንዳንዱ ሰው ሺ ብሮች ባለ እዳ ነው የሚሆን ምናልባት ከሀያ ሺ ብር እንደዛ የበለጠ ማለት ነው። ግን ከዚህም በላይ ደግሞ የረዥም ጊዜ ጉዳቱ የተፋ ነው። አንድ ለምሳሌ ባንክ ላይ እንትኑን ቤቱን አስይዞ የተበደረ ሰው ያን ብድር ፌል ማድረግ አይፈልግም። ያን ብድር የማይመልስበት ሁኔታ ከተፈጠረ እንግዲህ ያለው ብቸኛ ሀብቱ ቤቱ ሊሆን ይችላል፣ ያ ይወረስበታል። ከዛም ያለፈ ደግሞ ያ ሰውዬ ሌላ ብድር መውሰድ አይችልም። አንድ ጊዜ ንብረቱን አስይዞ ማለት ነው። ያ ለሀገርም ይሰራል። አሁን እኛ ብዙ ብድር እየገባን ብሄድ ቁጥር ኢኮኖሚውን ለማንቀሳቀስ ሌሎች ኢኮኖሚውን ለማነሳሳት ሌሎችን ብድሮች የምንፈልግ ከሆነ ሌሎችን እቃዎች መግዛት የምንፈልግ ከሆነ አንችልም ማለት ነው። ኦልሬዲ ኢንዴፕትድ ስለሆነም ኢኮኖሚያችን በአብዛኛው በብድር ጫና የተያዘ ስለሆነ ሌሎች ብድሮችን መውሰድ አንችልም ማለት ነው። ሌሎች ብድሮችን የማንወስድ ከሆነና ምክንያቱም እንግዲህ ከብድር ማለት ከፋይናንስ ምንጮች አንዱ ነው። የራስን ሀብት ልጠቀም ትችላለ፣ ወይም ብድር ልትወስድ ትችላለ፣ ወይም ደግሞ ምናልባት አንዳንዴ እንደ ድሎ ነው እርዳታም ሊገኝ ይችላል። አንዱ የፋይናንስ ምንጭ ብድር ነው። በዛ ብድር ተጠቅመን ደግሞ የሀገርን ኢኮኖሚ ማናንቀሳቀስ ከሆነ ይሄ ረዥም ጊዜ የምንለውን የኢኮኖሚ ካፓቢሊቲ ወይም ደግሞ ኢኮኖሚያችንን ከፍ የማድረግ የማንቀሳቀስ አቅም እናጣለን ማለት ነው። ምናልባት በውድ በሚሊየን ብሮች የገዛነውን ማሽነሪ ለእሱ የሚያስፈልጉ ስፔር ፓርቶች ሊሆን ይችላሉ፣ መለዋወጫዎች ሌላ ዶላር ተጠቅመን ማንገዛ ከሆነ ያ ማሽን መስራት ያቆማል፣ ማምረት ያቆማል። በዛው ልክ ኢኮኖሚያችንን ይጎዳል ማለት ነው። ስለዚህ ዋናው እዚህ ጋር ብዙ ባለብዙ ዕዳ መሆን በተለይ ከአንድ ሀገር ጋር ባለብዙ ዕዳ መሆን የረዥም ጊዜ የማደግ ካፓቢሊቲያችን ላይ የሚያሳድረው ጽዕኖ ይኖራል ማለት ነው። ዶክተር አክሎግ ቢራራ የቻይና ዕዳ ለኢትዮጵያ አስጊ ነው የሚለውን የዶክተር አደምንና የሌሎችን ተቺዎች ስጋት አይጋሩም። ቻይና ከኢኮኖሚው ዘርፍ ውጪ እንደተባበሩት መንግስታት የጸጥታው ምክር ቤት ባሉ ዓለም አቀፍ ተቋማት ከኢትዮጵያ ጎን በመቆም ከኢኮኖሚ ማዕቀብና የዲፕሎማሲ ጫና ጭምር ያደረገችውን አስተዋጽኦ በማንሳት ተከታዩን ምላሽ ይሰጣሉ። በዚያ በጸጥታው ምክር ቤት ወዳጅ አገሮች ሁነው ኢትዮጵያን ከወቀሳ እያዳኗትን የትኞቹ ሀገሮች ናቸው? በመጀመሪያ ደረጃ ቻይና ናት፣ ቻይና ናት። ዝም ብለን በኢንቨስትመንት ብቻ ያለውን ፖርትፎሊዮ አይተን አይ፣ አስራ ሶስት ቢሊዮን ዶላር በጣም ብዙ ነው፣ አንችለውም፣ እዳውን አንከፍለውም እና ኢትዮጵያ እንዴት የሆነች ካንትሪ ናት ለቻይና ምናልባት እዳዋን መክፈል ስለሚኖርባት አየር መንገዱንም ልትወስድብን ትችላለች የሚለው ጥርጣሬ እኔ አግባብ ያለው ጥርጣሬ አይመስለኝም። ትክክል አይደለም። ኢትዮጵያ ልትከፍል ትችላለች፣ እዳዋንም ኔጎሽት ለማድረግ ትችላለች ብለን ለምን አናስብም? እዳ የውጭ ምንዛሬ እጥረት ያለበት ሀገር ባለ ዕዳ ነው። ዓለም ባንክ የተፈጠረው ለምንድን ነው አይኤምኤፍ የተፈጠረው ለምንድን ነው? የተመሰረተው ለምንድን ነው? እነዚህን ችግሮች ለማቃለል እና የፎሪን ኤክስቼንጅ ሊሚቴሽን ወይም እጥረት ስላለ ብድር እንዲሰጥ ነው። ብድሩን እንዴት አድርገን እንክፈል የሚለውን ድርድር ማካሄድ ያለበት የኢትዮጵያ መንግስት ነው። እኔ ብድሩ የዚህ ያክል አያሰጋኝም ለማለት ነው። ባንሰራ ግን ባናመርት ቡና ምርተን ወደ ሁለት ቢሊዮን ይመስለኛል። በዚህ አመት አንድ ነጥብ ስምንት ቢሊዮን የሚል አይቻለው። አንዳንድ ችግር በኢትዮጵያ ውስጥ ያለው የስታቲስቲካል ችግር ነው። የትኛው ነው ሀቅ የሚለው ነው። ዲያስፖራ የሚልከው ስንት ገንዘብ ነው ስንት የውጭ ምንዛሬ ይልካል የሚለውን አናውቀውም በቅጡ እስካሁን ድረስ እስካሁን ድረስ በህግ የሚላካለ ያ ይገባኛል ከህግ ውጭ የሚላ ግዙፍ ነው ስልሳ በመቶ ሰባ በመቶ ምናልባት ሰማንያ በመቶ የሚሆነው ብሔራዊ ባንክ ቁጥጥር ውጭ ነው የሚላከው ግን ኢትዮጵያ ያላትን የውጭ ምንዛሬ ከዲያስፖራ የሚገኘውን ከቡና የሚገኘውን ከሌሎችም ሸቀጣሸቀጦች የሚገኙን በደንብ አድርጋ ቆጥባ በብልሃት ብትጠቀምበት ይሄ ብድሩ ለእኔ አያስፈራኝም፣ በፍጹም አያስፈራኝም። ግን ላሰምርበት የምፈልገው ነጥብና ታዳሚዎች እንዲያዳምጡልኝና እንዲረዱት የምፈልገው የቻይና በኢትዮጵያ ያላት ሚና ከኢኮኖሚ ኢንቨስትመንት በላይ ነው። ይሄን ላሰምርበት እፈልጋለሁ። ዶክተር አክሎግ ይህን ይበሉ እንጂ እሳቸውን ጨምሮ የአሜሪካ ድምጽ ያነጋግራቸው ባለሙያዎች ከቻይናም ሆነ የምጣኔ ሀብት አጋር ከሆኑት የምዕራባውያን አገራት ጋር ኢትዮጵያ ሊኖራት ስለሚገባው ጥንቃቄና ሚዛናዊ ግንኙነት ሙያዊ አስተያየቶችን ሰጥተዋል። በሌላ ዝግጅት ይዘናቸው እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን መስታወት ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችን በዌብሳይታችን አማሪክ ቪኦኤ ኒውስ ዳትካም እንዲሁም በፌስቡክ ቪኦኤ አማሪክ ላይ ማግኘት ትችላላችሁ። ሃሽታግ ቪኦኤ አማሪክ ደግሞ የትዊተር ገጻችን ነው። ተከተሉን አስተያየቶቻችሁንም አጋሩን። ደረጃ የአዲስ አበባ ከተማና በፊንፊኔ ዙሪያ የኦሮሚያ ልዩ ዞን የአስተዳደር ወሰንን በተመለከተ በተሰጠው ውሳኔ ዙሪያ የተለያዩ ተቃዋሚ የፖለቲካ ፓርቲዎች የተለያዩ ሀሳቦችን እያራመዱ ነው። አዎ፣ እኛም በዚህ ዙሪያ የተለያዩ አስተያየቶችን ለማሰባሰብ ሞክረናል። ውሳኔውን በተመለከተ መግለጫ ከሰጡ ፓርቲዎች መካከል የሆኑት ኢዜማና ኦነግ ውሳኔውን በተለያዩ ምክንያቶች እንደሚቃወሙ ገልጸዋል። በሌላ በኩል ደግሞ ለረጅም ጊዜ የቆየው ይህ የአስተዳደር ወሰን ጥያቄ እልባት ማግኘቱን ያደነቁት ጠቅላይ ሚኒስትር አብይ አህመድ የወሰኑ ጥያቄ መፈታት መንግስታቸው እስካሁን ከሰራው ስራ ሁሉ ትልቁ እንደሆነ ተናግረዋል። በዚህ ዙሪያ ኬኔዲ አባታ ያጠናቀረው ዘገባ አለ፣ ቀጥሎ ይቀርባል። በአዲስ አበባ ከተማና በፊንፊኔ ዙሪያ የኦሮሚያ ልዩ ዞን መካከል ሲነሳ የቆየው የአስተዳደር ወሰን ጉዳይ እልባት ማግኘቱን መንግስት ከሰሞኑ አስታውቋል። በውሳኔው መሰረት በአዲስ አበባ ከተማ አስተዳደር የተገነቡ የጋራ መኖሪያ ቤቶች የሚገኙባቸው ቆየ ፈጬ፣ ቱሉ ዲምቱ በከፊልና ጀሞ ቁጥር ሁለት ወደ ኦሮሚያ ልዩ ዞን መካለላቸውን፣ በሌላ በኩል በኦሮሚያ ክልል የተገነቡት የቆጣሪ ኮንዶሚኒየም ወይም ለቡ አካባቢ ፉሪሃናና የኦሮሚያ ኮንዶሚኒየሞችን ጨምሮ እስከ ቀርሳ ወንዝ ያለው አካባቢ ወደ አዲስ አበባ ከተማ አስተዳደር መካለሉን ስምምነቱ በተፈጸመበት እለት፣ ማክሰኞ ነሐሴ 10 2014 ዓ ም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች ሰለቻ አቤቤ በፌስቡክ አድራሻቸው ባሰፈሩት ጽሑፍ ገልጸዋል። በተለያየ መልኩ ሰፊ የመነጋገሪያ አጀንዳ ሆኖ የሰነበተው ይህ የወሰን ማካለል ጉዳይ ታዲያ የተለያዩ ሀሳቦች እየተንጸባረቁበት ነው። አንዳንድ ተቃዋሚ የፖለቲካ ፓርቲዎችም ውሳኔውን በመቃወም መግለጫዎችን አውጥተዋል። ከነዚህም አንዱ የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ውሳኔው ወቅታዊ አለመሆኑንና ሌሎች ምክንያቶችን በማስቀመጥ ተቃውሞውን ገልጿል። አርኪቴክት ዮሐንስ መኮንን የፓርቲው ምክትል መሪ ናቸው። ባለፈው መግለጫችን እንዳነሳነው ሁለት ዋነኛ ጉድለቶች ይህን ጉዳይ ይህን አጀንዳ ተከትሎ የሚመጡት አንደኛ፣ የወቅታዊነትና የተገቢነት ነው። ምክንያቱም ትልቅ ሀገራዊ ጉዳዮች ለውይይት ሲቀርቡ አብሮ ጠረጴዛ ላይ ለውይይት መቅረብ የነበረበትን አጀንዳ እየበጣጠሱ ማንሳት የሀገራዊ ምክክሩን የሚመራው ኮሚሽንን ስራ መቀማት አድርጌ ነው የምንወስደው። ሁለተኛው ደግሞ እየተወሰነበት ሂደት ማህበረሰቡ ያልተሳተፈበት የሁንታው ፍላጎቶችና ጥቅሞቹ እንደተከበሩለት ማረጋገጫ የማይሰጥ የኮሚቴ ውሳኔ የሆኖ ነው ያየ ነው የአንድ ወገን ፍላጎት ነው የተረዳ ነው። ሶስተኛው ጉድለት ከዚህ በፊት በአዲስ አበባ ሕዝብ ተቆ የተሰሩ የጋራ መኖሪያዎች ወደ ኦሮሚያ እንዲከለሉ ተወስኗል። እንደሚታወቀው እነኚህ ፖለቲካሊ ሴንስቲቭ ወይንም ስሱ የሆኑ ጉዳዮች ከዚህም በፊትም የውዝግብ አጀንዳ ሆነው እጣ ወጥቶባቸው ለአዲስ አበባ ህዝብ ሊተላለፍ ተወስኖ ወደ ስራ ሲገባ ሁሉ ጽንፈኛ የሆኑ ጉልበተኞች ሄደው እስቲኛ ሞተን ካልሆነ በስተቀር ማን ሲወስድ እናያለን፣ የአዲስ አበባ ህዝብ ቢሰራውን በጉልበት እንቀማለን ብለው እዛ ቦታው ድረስ ሄደው ሲፎክሩ እናስታውሳለን። እሱኑ ነው ወደ መሬት ያወረዱት በፉከራቸው ወይም ደግሞ በጉልበት እንደ ቀሙ ተደርጎ ነው የሚወሰደው ሌላው ውሳኔውን የተቃወመው የኦሮሞ ነጻነት ግንባር ሲሆን ፓርቲው በፌስቡክ አድራሻው ባወጣው መግለጫ ለተቃውሞው ዝርዝር ምክንያቶችን ጠቅሷል የኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹ በሰጡን አስተያየት ፓርቲያቸው ውሳኔውን የተቃወመበትን ዋነኛ ያሉትን ምክንያት አስረድተዋል እንደ ኦሮሞ ነጻነት ግንባር ኦነግ እኛ ስንስሜን የምናውቀው እንዳንድ የኦሮሚያ ከተማ እንደ ሌሎቹ ከተሞች ነው። ምንም የተለየ ለእኔ አይገባኝም። ስንፍኔ ና አዲስ አበባ የምለው ራሱ ስንፍኔ ለእኔ ስንፍኔች። የምናውቀውም አንድ የኦሮሚያ አካል ነች። የአንድ የኦሮሚያ አካል ሆኖ ሳለ የሚከለል ለምን እንዴት የሚሆኑ ራሱ አግባብነት የለው። የምንቃወመው በዚህ ልክ ነው። ስንስኔ እና የስንስኔ ዙሪያ ላሉት ወሰን ማካለል ማለት የነበረ የቆየ ቁርሾ ለመቀስቀሻ ካልሆነ ሆነ በስተቀረ ምንም መልስ የሚሰጥ እና እዚህ ግባ የሚባለው አይደለም። መካለሉን እንዳጠቃላይ አትደግፉትም ማለት ነው መካለል የለበትም ነው የምትሉት? ስንስኔ እንደ ሌሎኛዎቹ ከተሞች እንደ አምቦ፣ እንደ አሰላ፣ እንደ አዳማ አንድ የኦሮሚያ ከተማ ነች። ስለዚህ መካለሉ ራሱ ከገቢ አይደለም። በአይነት መካለል ስንል አሁን ለምሳሌ አምቦን አንስተዋል። አምቦም በዙሪያው ካሉ አስተዳደሮች ጋር የራሱ የከተማ አስተዳደር ሳይካለል እንዲሁ ዝም ብሎ በዘፈቀደ ነው ያለው። በዘፈቀደ አይደለም። አምቦም አስተዳደራዊ ውስጥ የሚተዳደረው በኦሮሚያ ብሔራዊ ክልላዊ መንግስት ነው። ፍንፍኔም መሆን ያለበት በኦሮሚያ ብሔራዊ ክልላዊ መንግስት መስተዳደር ውስጥ ሆነው አሁንም እኛ በዛው ነው ውስጥ እንዳለ ነው የምናምነው። በኦሮሚያ ውስጥ ተደርገው አንድ የኦሮሚያ ከተማ ያለው ራይት ንዲቲስ ይኖረዋል ብለን ነው የምናምነው። ስለ አዲስ አበባ ለይተ ነው የምናየው ከሌሎች ከተሞች አግባብነት የለውም። ወሰንም የሚሆነው ከዚህ ልክ ነው ማለት ነው። የኦሮሚያ ከተማ መሆኑ ተረጋግጦ ነው ወሰን መሰራት ያለበት ነው የሚሉት በኦሮሚያ መተዳደር አለበት እኮ ነው። But I'm not me. i ጠቅላይ ሚኒስትር አብይ አህመድ ከጥቂት ቀናት በፊት ከተለያዩ የኢትዮጵያ አካባቢዎች የተሰባሰቡ ወጣቶችን ባወያዩበት መድረክ ላይ ታዲያ በተቃዋሚ የፖለቲካ ፓርቲዎች የሚነሳውን ተቃውሞ ተችተዋል። ለተፎካካሪ የፖለቲካ ፓርቲዎችና የወሰኑን ጉዳይ የፖለቲካ መጫወቻ እያደረጉ እንዳሉ ለገለጿቸው ሰዎች ባስተላለፉት መልእክትም ሀገሪቱን እየመራ ያለው ፓርቲያቸው ብልጽግና እስካሁን ከሰራቸው ስራዎች ሁሉ ትልቁ ይህን የአስተዳደር ወሰን ጥያቄ መመለሱ እንደሆነ አብራርተዋል። ሰሞኑን አዲስ አበባ ላይ የአዲስ አበባና የፍንፍኔ ልዩ ዞን ወሰን በሚመለከት የተሰራው ስራ ብልጽግና ከሰራቸው ማንኛውም ስራ የላቀውና ትልቁ ነው። በጣም የሚገርማችሁ ጭቅጭቅ ሲነሳ ታስታውሳላችሁ። ኮሚቴ አቋቁሜ ነበር። አጋጣሚ ብዙዎቹ እዚህ ያሉበት፣ ሁለት ዓመት ፈጀባቸው። በእግራቸው እያንዳንዱ ሰፈር እየሄዱ ሊግባቡ አልቻሉ። ኦሮሚያም እስከ ሜክሲኮ ነው ይላል፣ አዲስ አበባም እስከ አዳማ ይሄ ነው ይላል። ከፍተኛ ጭቅጭቅ ንትርክ የነበረበት ጊዜ ነው። ይሄ ጉዳይ ከሱዳን ጋር አይደለም፣ ድንበር አይደለም፣ የአድሚኒስትሬሽን ወሰን ነው። እዚህም ያለ እዛም ያለ ሀገሩ ነው። ስርዓት ባለው መንገድ በሰላማዊ መንገድ ይፈታ የሚለው ጉዳይ ቀላል አልነበረም። ሁለት ዓመት ፈጅቶብን፣ በብዙ ስቃይ ሰሞኑን ለመፍታት ሙከራ ተደርጓል። ይህን የሚያራክሱ ሰዎች ሰምቻለሁ። ለተፎካካሪ ፓርቲዎች እና ይህንን ለፖለቲካ ፖለቲካ ለሚጫወቱ ሰዎች መንገድ የምፈልገው ነገር ከሰራናቸው ስራዎች ሁሉ እናንተ እንኳን ነገ መሪ ብትሆኑ የሚጠቅም ስራ ይሄ ስራ ነው። እንዴት እንደሰራ ነው ካልገባችሁ፣ በዝርዝር ኑ እናጠይቁ። ስንት ጊዜ እንደፈጀብን፣ ምን ያክል እንዳጨቃጨቀን፣ እንዳሰዳደበን ማወቅ ከፈለጋችሁ ሙሉ ኮሚቴው ስላለ ማየት ትችላላችሁ። ግን ቀላል ስራ አልነበረም። በነገራችን ላይ ፉከራ አይደለም፣ ከልቤ የሚነግራችሁ እኛም አሁን ባንሰራው ማንም አይሰራው። ምክንያቱም ማንም ቢመጣ ሁለቱም ኃይሎች ያላቸውን ሽሚያ በጉልበት መፈጸም አይችልም። በጉልበት ከኦሮሚያ ይሄኛው ቦታ ያንተ አይደለም ቢል ኦሮሚያ በደንብ ብዙ የሚቆልፋቸው ጉዳዮች አሉ። አስቸጋሪ ነው። ሞስት ኢምፖርታንት አንድ ሰው ሳይሞት ሳይቆስል በሰላም ማለቁም በጣም በጣም ትልቅ ነገር ነው። የወሰን ማካለሉ ውሳኔ ይፋ መሆኑን ተከትሎ በወቅቱ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ስለ ውሳኔው ሲያስረዱ ለዘመናት ምላሽ ሳይሰጠው ሲንከባለል የነበረ እና የሕዝብ ጥያቄ ሆኖ ብዙዎች ዋጋ የከፈሉበት ሲሉ የገለጹት ይህ የአስተዳደር ወሰን ጉዳይ እልባት እንዲያገኝ ከሕዝባችን ጋር ሲሰራበትና ምክክር ሲደረግበት ቆይቶ ዛሬ ታሪካዊ ስምምነት ላይ ተደርሷል ብለው ነበር። ስለ ጉዳዩ አስተያየታቸውን የሰጡን የፖለቲካ ፓርቲዎች በበኩላቸው በውሳኔው ዙሪያ ሕዝብ እንዳልተወያየበት ነው የሚገልጹት። በመሆኑም ውሳኔው በህብረተሰቡ ላይ የተለያዩ ችግሮችን ያስከትላል ሲሉ የኢዜማ ምክትል መሪ አርክቴክት ዮሐንስ መኮንን ተናግረዋል። ለምሳሌ አንዳንዶቹ መኖሪያ ቤቶች ወደ ኦሮሚያ እንዲካለሉ የተወሰኑት ከመሀል አዲስ አበባ ላይ ይኖሩ የነበሩ ሰዎች በረዥም ጊዜ ቁጠባ አዲስ አበባ ውስጥ ባለ የኑሮ ውድነት ከልጆቻቸው አፍነጥቀው በቆጠቡት ጥሪት የተገነቡ ህንፃዎች ታወጥቶላቸዋል ቤት ደርሷቸዋል፣ ተብሎ ለመኖር ሄደው እየኖሩባቸው ናቸው። ስለዚህ እነኝን ከማህል ሀገር ከልደታ፣ ከሰንጋተራ፣ ከካሳንቺ ይህን ከመሳሰሉ ቦታዎች እጣ ደርሷቸው የሄዱ ሰዎች እዛ መኖር የጀምሩት አዲስ አበባ ቤንን ብለው አዲስ አበባ ውስጥ እንደሚኖሩ ነበር የሚያስቡት። ከዛሬ ጀምሮ ወደ ኦሮሚያ ተካላቸዋል ብሎ መወሰን እንደሚታወቀው የኦሮሚያ ክልላዊ መንግሥት በክልሉ ያጸደቀው የስራ ቋንቋ አለው። የትምህርት የሚመሳሰሉ ይወጣሉ ወይ? ይረዳሉ ወይ? ምናልባት ይህ ውሳኔ ቀድሞ የሚታወቅ ቢሆን ኑሮ የአዲስ አበባ ወደዛ ተካላችኋል የተባሉት ይህን ያህል ወጪ አውጥተው እዛ ኢንቨስት ለማድረግ ኑሯቸውን ለመመስረት ይመርጡ ነበር ወይ ተብሎ የሰው የነዋሪዎች ፍላጎት እና ፈቃድ አለ። በውሳኔው ህዝብ አልተሳተፈም የሚል ተቃውሞ አቅርቧል። ምንም እንኳን በኦሮሚያ ክልልና በአዲስ አበባ ከተማ ተወካዮች መካከል ተደጋጋሚ ውይይት በማድረግ ከውሳኔው ላይ መደረሱን የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳና የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በወቅቱ ቢገልጹም ኦነግ ባወጣው መግለጫ ግን ከህዝቡ በተጨማሪ የኦሮሚያ ክልል መንግስትም በውሳኔው ሂደት አልተሳተፈም ብሏል። ይህን ሀሳብ እንዲያብራሩልን የጠየቅናቸው የኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹ ምላሽ ሰጥተውናል። ህዝባችን በራሱ በፈለገው እውነት የመረጠ መንግስት እስከ ዛሬ አግኝቶ አያውቅም። ህዝባችን የራሱ ነው ብለው ስንወክሎ ስለዚህ ጉዳይ ያወያየና ያንን ድርጊት የተፈራረመው ትክክለኛ በህዝባችን ዘንድ እየተደረገ ላለው ችግሮች ህግቹ መፍትሄ የሚያመጣ አይደለም ብለን ስለምናምን ነው። ይሄንን ነው መግለጫዎች በሂደቱ የነበረውን የህዝብ ተሳትፎ በተመለከተ ምላሽ የሰጡን የወሰን ማካለሉ የቴክኒክ ኮሚቴ አባል የሆኑት አቶ ግፋው ሰንዴ ሲሳ በፖለቲካዊ ጥያቄዎች ላይ አስተያየት መስጠት ባይፈልጉም በሂደቱ ግን ህዝቡ በሰፊው እንደተሳተፈ ገልጸዋል። እኛ እንኳን ያወያየነው ህዝብ ትንሽ ቁጥር የሚባል አይደለም። ከመጀመሪያው ጀምሮ የአካባቢ አስተዳደሮችን፣ የሀገር ሽማግሌዎችን የዛሬ ሰባት ዓመት ጀምሮ ዛሬ ሳይሆን ያሳተፈ ወደ ህብረተሰቡ ዋና ኮንሰርን ወዳለው የማህበረሰብ አካል የደረሰ ነው ብዬ ነው እኔ ማም ነው። ቢያንስ አዲስ አበባ ውስጥ ብቻ ከግማሽ ሚሊዮን በላይ ሰው ተወያይቶበታል። እንግዲህ የህዝብ ማለት ከዚህ በላይ ምን ይጠበቃል? የህዝብ ውሳኔ የሚሰጥበት እንደሆነ ይታወቃል። ያለ ህዝብ ፍላጎት የምትሰራው ነገር ምንም ነገር የለም ና የሚመለከተው አካል በደንብ የተወያየበት ነው። ስፔሻሊ እነዚህ ስድስቱ ክፍለ ከተሞች ዙሪያ በዳር የሚገኙ ስድስት ክፍለ ከተሞች እና የኦሮሚያ ልዩ ዞን ከተሞች አካባቢ በደንብ ውይይት የተደረገበት ነው እና ከዚህ አንጻር ህዝብ አልተወየበትም የሚለው ኢሹ ለእኔ ሳውንድ አያደርግም። አዋሳኝ አዋሳኝ አካባቢ ያሉ ሰዎች ናቸው በውይይቱ የተሳተፉት። መሀልም ያሉት ተሳትፈዋል። ግን የበለጠ ደግሞ በብዙ ቁጥር የተሳተፉት የአስተዳደር ወሰኑ ሲሰመር በህይወታቸው ላይ ተጽዕኖ የሚያሳድሩት በስፋት እንዲሳተፉ ነው የተደረገው። ጠቅላይ ሚኒስትር አብይ አህመድም እንዲሁ የወሰን ጉዳዩን በተመለከተ ከስምምነት የተደረሰው በብዙ ጣውረድና ጭቅጭቅ መሆኑን አብራርተዋል። አንዳንዶች ባልተገባ መንገድ የሚገልጹ አሉ። ወደፊት ይቆጫቸዋል። ብዙ የተሰቃየንበት የተጨቃጨቅንበት ጉዳይ እንዲሁ በዋዛ አስምረን የተከፋፈልን አድርገው ባያስቡት ጥሩ ነው። እኔ በኢህአዴግ ጊዜ በነበረውም ጭቅጭቅ አውቀዋለሁ። አልቻልም። እንኳን ወሰኑን መወሰን መነጋገርም አልቻለም። አንደኛው ሰፊ ካርታ ይዞ ይመጣል። አንደኛው ሰፊ ካርታ ይዞ ይመጣል። ይሄኛውም ካርታ ህጋዊ አይደለም፣ ይሄኛውም ካርታ ህጋዊ አይደለም። ሁሉም ታሪክ ይመዛል። በዚህ ጊዜ እንደዚህ ነበረ እንደዚህ ነበር ይላል። ጭቅጭቅ ነው፣ አልቻልንም። አሁን ያስቻለንና ያስቻለንና አናቅልለው፣ ይሄን ይዘን የቀረ ነገር ካለ እያስተካከልን እየጠገን እንሄድ እንጂ የግድ ለወሰን ጉዳይ ሰው መሞት አለበት ማለት የለብንም። ሰው መሞት የለበትም። ሰው የከበረ ነገር ነው። ሰውን ገለን መሬት ማስፋት ብዙ ጥቅም አይኖረውም። እና እነዚህ አይነት ጥያቄዎች ለመመለስ ጥረት ተደርጓል። የቀረውም በጊዜ ውስጥ እየተመለሰ ይሄዳል። በፊንፊኔ ዙሪያ የኦሮሚያ ልዩ ዞን እና በአዲስ አበባ መካከል የተደረሰውን የወሰን ማካለል ስምምነት አስመልክቶ የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ ስምምነቱ የኅብረተሰቡን እንግልትና በደል እንደሚቀርፍ መግለጹ አይዘነጋም። በአዋሳኝ አካባቢ የሚኖሩ የልዩ ዞኑም ሆኑ የአዲስ አበባ ከተማ ነዋሪዎች የሚገባቸውን የመንግስት አገልግሎት ለማግኘት አልቻሉም ያለው የመንግስት ኮሚኒኬሽን ስምምነቱ ለዚህ እልባት እንደሚሰጥ ጠቁሟል። ወይዘሮ አዳ ተጫነች አቤቤ በበኩላቸው ይህ የአስተዳደር ወሰን በሚነካቸው አካባቢዎች የትኛውም አይነት መንግስታዊ አገልግሎት እንደማይቋረጥ፣ የአገልግሎትና የጸጥታ ስራዎች በሁለቱም ወገን በጋራ እንደሚሰሩ፣ በግንባታ ሂደት ላይ ያሉ ፕሮጀክቶች እንደማይቆሙ፣ እንዲሁም የትምህርት አሰጣጥ ሂደቱና የተማሪዎች የቋንቋ ጉዳይ በነበረበት እንደሚቀጥል መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተ ከአዲስ አበባ ያደረሰንን ዘገባ ነበር የተከታተልነው። ዝግጅታችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ እንደቀጠለ ነው። አብረናችሁ የምናመሸው ስምኝሽ የቆየና ደረጀ ደስታ ነን። ተከታዩ ዘገባችን ደግሞ በኢትዮጵያ ለተከሰተው ድርቅ የሚደረገው የሀገር ውስጥ ሰብአዊ ድጋፍ ተሳትፎ መቀነሱን የሚመለከት ይሆናል። በተለያዩ የኢትዮጵያ ክልል በድርቅ ለተጎዱ አካባቢዎች ከዚህ በፊት በአገር ውስጥ ለነበረው ድጋፍ አሁን መቀነሱን በተራድኦ ስራ ላይ የተሰማሩ አካላት ገልጸዋል። አራፋት አቡበከር በኦሮሚያ ክልል የሚንቀሳቀሰው የሶፍ ኡመር ወጣቶች ማህበር ስራ አስፈጻሚ ሲሆን ከዚህ በፊት በድርቁ ለተጎዱት አካባቢዎች አገር ውስጥ ዜጎች ሲደረግ የነበረው ሰብአዊ ድጋፍ አሁን መቀነሱን ገልጾ ለዚህም የግንዛቤ ችግር እንደ መነሻነት የሚጠቀስ መሆኑን ተናግሯል። አቶ ገረሙ ኦልቃ ደግሞ የኦሮሚያ አደጋ ስጋት ስራ አመራር ቢሮ ወይንም የአሁኑ ቡሳ ጎንፋ ምክትል ኃላፊ ናቸው። መንግስት የአገር ውስጥ የተራዶ ስራን እንደገና እያዋቀረ መሆኑን ገልጸዋል። ገልሞ ዳዊት ነው ያነጋገራቸው። ወጣት አረፋት አቡባክር በኦሮሚያ ክልል የሚንቀሳቀሰው የሶፍ መር ወጣቶች የተራድኦ ማህበር ስራ አስፈጻሚ ነው። በድርቅ ለተጎዱ አካባቢዎች በአገር ውስጥ ዜጎች ሲደረግ የነበረው ሰብአዊ ድጋፍ አሁን መቀነሱን ከሚናገሩት አንዱ ነው። ከቅርብ ጊዜ ወዲህ በተለይ በኦሮሚያ ክልል በድርቅ ለተጎዱ አካባቢዎች ለሚል ለሚፍ ወይም ከዜጎች ለዜጎች በሚል ሲደረግ የነበረው የሰብአዊ ድጋፍ መቀነሱንም ዳግም በማሳያነት ይጠቅሳል። ይህ ነገር በጣም ትኩረት የሚሻ ነገር ነው። ከሀገር ውጭ ከሚመጣው ድጋፍ ይልቅ ከሀገር ውስጥ የሚሰበሰበው እርዳታ አስፈላጊ ነው። ምክንያቱም ተጎጂዎችን በፍጥነት ለማድረስ የሚያስችል ነውና፣ አሁን ግን ይህ ድጋፍ በጣም ተዳክሟል። የለም በማለት የሚቻልበት ደረጃ ላይ ነው ያለው። የሀገር ውስጥ ተራዶ ከውጭ ይልቅ ሰውን ለማትረፍ የተሻለ ነው የሚለውም በምክንያት ነው። ከውጭ የሚደረገው እርዳታ ገና ሰዎች ተቀናጅተው ገንዘብ አሰባስበው ነው ወደዚህ የሚልኩት። ሀገር ውስጥ ግን እንዲህ አይደለም። ሰዎች ተስማምተው እርዳታውን የሚያስፈልጓቸው ሰዎች ጋር በአጭር ጊዜ ሊያደርሱት ይችላሉ። አሁን በዚህ ነገር ላይ እየሰራ ያለ አካል ብዙም አይታይም። ይህ ሊታረም ይገባል ላለው ሌላው የተራድኦ ስራ ላይ ያየሁትን ነገር ልንገርህ። በዚህ ድርቅ በርካታ ከብቶች፣ ፍየሎች፣ ግመሎች እና ሌሎችም እንስሳት ከአርብቶ አደሮች በግጦሽ እጥረት ሞተዋል። እነኚህን እንስሳት መታደግል ይቻል ነበር። ለምሳሌ ባሌ ደጋማ እና ወይና ደጋ አካባቢዎች ሲሰበሰብ የነበረው ስንዴ ተረፈ ምርቱ ብዙ ይቃተል ነበር። ይህን ተረፈ ምርት በባሌ ቆላማ አካባቢዎች በግጦሽ መጥፋት እየሞቱ ላሉ እንስሳት በትንሽ ዋጋ ማድረስ ይቻል ነበር። ስለዚህ እስካሁን ያጣናቸው የእንስሳት ሀብት መረዳዳት እየቻልን በችልተኝነታችን ያጣናቸው ናቸው ብዬ ነው የማስበው። ወጣት አረፋት በአገር ውስጥ ያሉ ኢትዮጵያውያን በተለይ በድርቅና በሌሎች ችግሮች ከቤት ንብረታቸው ተፈናቅለው በችግር ላይ ስላሉ ዜጎች ያላቸው መረጃም ደካማ መሆኑን ጠቅሰው ከዚያ ይልቅ በውጭ ሀገር ያሉ ዜጎች በማህበራዊ መገናኛ ብዙሃን ከሚያገኙት መረጃ ተነስተው የሚሰጡት ይበልጣል ሲል ተናግረዋል። ወጣት ጃተኒ ቦነያም በቦረና በድርቅ ለተጎዱ ሰዎች የአገር ውስጥ ሰብአዊ ድጋፍን ሲያስተባበሩ ከነበሩት አንዱ ነው። አቴና ኦሪኒ ሪቃት ሚሊዮን ከዚህ ኦሊጋ ናሞ ኦሮሚያ ቆፈረቱ ሚ ይህ በገንዘብ ቢተመን ትልቅ ገንዘብ ነው። የእንስሳት ሀብትን መታደጉም ዜጎችና መንግስት በድርቅ ከተጠቁት ቦታዎች ወደ ሌሎች ተዛውረው የሀብት እንዲተርፍ የማድረግ ኃላፊነት አለባቸው። አቶ ገረመው ሊቃ የኦሮሚያ አደጋ ስጋት ስራ አመራር ቢሮ ወይንም የአሁኑ ቡሳ ጉነፋ ምክትል ኃላፊ ናቸው። በኦሮሚያ ክልል ብቻ ድርቅ ባስከተለው ረሃብ ከ3.2 ሚሊዮን በላይ የሚሆን ህዝብ የምግብ እርዳታ በቋሚነት እየተሰጣቸው መሆኑን ገልጸው የሀገር ውስጥ የእርዳታ ድጋፍ አሁን ተቀዛቅዘዋል ለሚለውም ቀጣዩ ምላሽ ሰጥተዋል። አሁንም ቀጥሮ ነው ያለው እንደነገርኩ በሁለተኛ ዙር የሰበሰብናቸው ድጋፎች እርዳታ በሚያስፈልጋቸው ቦታዎች እያደረስንን፣ ሁለተኛ ደግሞ በክልል ደረጃም ለተጠባባቂነት የገዛነው የምግብ እርዳታም ለተጎጂዎች በማድረስ ላይ ነን። ለምሳሌ በቅርቡ ወደ ሃያ ሺ ኩንታል የሚሆን የምግብ ድጋፍ ወደ እነዚህ ዞኖች ልከናል።

ያ ማለት ምንድን ነው? በማንኛውም በኩል የሚመጣ እርዳታ ህጋዊ በሆነ መልኩ ገቢ ተደርጎ ግልጽ በሆነ መንገድ ተረጃዎች ጋር እንዲደርስ ነው ሲሰራበት የነበረው። ይህን ተላልፈው የተሰበሰበውን ድጋፍ በመዘበሩ ግለሰቦች ላይ አስተማሪውን እርምጃ ተወስዷል። አሁን ግን በግለሰቦች የሚደረግ ማንኛውንም ድጋፍ ለማሳለጥ የቡሳ ጎነፋ ቢሮ ደንቦች እና ስርዓትን ዘርግቷል። ሁሉም ድጋፎች ደንቡ በሚያስቀምጠው መሰረት ነው ከዚህ በኋላ የሚሆነው። አቶ ገረሞ ቢሮው በዘንድሮ ዓመት ብቻ ወደ 12 ቢሊዮን ብር የሚገመቱ የተለያዩ እርዳታዎችን ለተጎጂዎች ማድረሰውን ገልጸው አሁንም ለተጎጂዎች ለመድረስ የተጠባባቂ ፈንድ ማቀናጀትን ጨምሮ ሌሎች ስራዎችን በመስራት ላይ ነው ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ። ደረጀ፣ እንግዲህ ከዘገባው እንደተከታተል ነው፣ ባለፉት አርባ ዓመታት ውስጥ ያልታየ እንደሆነ እየተነገረ ባለው በዚህ ድርቅ ክፉኛ ከተጎዱ ሀገራት መካከል ኢትዮጵያ አንዷ ናት። ሶማሊያ፣ የኦሮሚያና የደቡብ ኢትዮጵያን ክልሎች የመታው ድርቅ ደግሞ በሚሊየን የሚቆጠሩ እንስሳትን ገድሏል። በሚሊየን የሚቆጠሩ ሰዎችን ደግሞ ለረሃብ አጋልጧል። ልክ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽንም በቅርቡ በድርቁ ምክንያት ለተጎዳው ህዝብ የሚሰጠው እርዳታና ድጋፍ ተጠናክሮ እንዲቀጥል አሳስቦ ነበር። አዎ ደረጃ እንግዲህ በሰብአዊ ድጋፍ ዙሪያ የሚሰሩ ስራዎችን እንዲሁም ሊሰሩ የሚገቡ ተግባራትን የሚዳስሱ ተጨማሪ ዘገባዎችን መስራታችንን እንቀጥላለን። ወደ ተከታዩ ዘገባ ከማለፋችን በፊት ግን በሌላ ሙዚቃ ረፍት ብናደርግስ ምን ይመስላል? ጥሩ ብለሻል ስመኝሽ መሰሉ ፋንታውን ያወጣችው ወይ ልምጣ የተሰኘው ዜማ በሞት ያጣ ነው ተወዳጅ የሙዚቃ አቀናባሪ የኤልያስ መልካ የመጨረሻ ስራ ነው። የበርካቶችንም ልብ የነካ ነው። እሱን ሰምተን ስንመለስ ወደ ቤኒሻንጉል ጉሙዝ እናልፋለን። ሻንጉል ጉምዝ ክልል በጸጥታ ችግር ሳቢያ ተፈናቅለው ከነበሩ 475 ሺህ ተፈናቃዮች መካከል ከ 221ሺህ በላይ የሚሆኑት ወደየአካባቢያቸው መመለሳቸውን የክልሉ መንግስት አስታውቋል። የክልሉ አደጋ ስጋት አመራር ጽህፈት ቤት ከትምህርት ገበታቸው ተፈናቅለው የነበሩ ተማሪዎች እንዲመለሱ የተለያዩ ተግባራትን እየፈጸመ መሆኑንም ገልጿል። የክልሉ መንግስት ባለፈው 2013 ዓ ም ትምህርታቸውን አቋርጠው የነበሩ 112 በላይ ተማሪዎችን ጨምሮ ከ300 ሺህ በላይ ተማሪዎች በቀጣዩ 2015 ዓ ም ለመማር እንደሚመዘገቡ ማቀዱን ጠቅሶ ይህንን የሚያበረታታ የትምህርት ንቅናቄ በክልሉ መጀመሩን አስታውቋል። ናኮር መልካ ተጨማሪው ልኳል። የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ ባለፉት አራት ዓመታት በጸጥታ ችግር ሳቢያ ተፈናቅለው ከነበሩ 4750 ተፈናቃዮች መካከል ስለተመለሱትና በአሁኑ ጊዜም ለማቋቋም እየተሰራ ነው ስላሉት ተግባር አብራርተዋል። የተፈናቀሉትን ሰዎች ማገዝ ላይ ኢመርጀንሲ ላይ ብዙ ጊዜ ነው ያሳለፍነው እና ከቅርብ ጊዜ ካሳለፍነው ሶስት እና ሁለት ወራት ጀምሮ ወደ መልሶ ማቋቋም ስራ ነው ተገብቶ ያለው። መጀመሪያ ሰላም መረጋገጥ አለበት። ከዛ ዜጎች ወደ ቀያቸው መመለስ አለባቸው። ወዲያውኑ ደግሞ ወደ እርሻና ወደ አንዳንድ ስራዎች ወዲ አሁኑ መግባት አለባቸው ተብሎ እዚህ ላይ የተደረገው እና እየተደረገ ያለው ርብርብ በጣም ከፍተኛ ነው። ድጋፎችም ጎን ለጎን እየተካሄዱ ነው ያሉት። ትልቅ ትኩረት የተሰጠው የጸጥታ ሁኔታ፣ የልማት ሁኔታ፣ የተፈናቃዮችን የማስመለስ ሁኔታ ና ከዚህ ጋር የተያያዙ ጉዳዮች ናቸው። በዚህ እንቅስቃሴ ውስጥ ወደ ሁለት መቶ ሀያ አንድ ሺ የሚጠጉ ዜጎች ወደ ቀያቸው ተመልሷል ተመልሰዋል ወደ ቀያቸው ከተመለሱም ስራቸውን ጀምረዋል። አቶ ታረቀኝ አክለውም መፈናቀሎች በነበሩባቸው የአሶሳ ካማሽና መተከል ዞኖች እንዲሁም ማውኮሞ ልዩ ወረዳ ውስጥ ከዚህ በፊት ተፈናቅለውባቸው ከነበሩ የክልሉና ሌሎች ክልሎች አካባቢዎች ከነቤተሰቦቻቸው ጋር የተመለሱ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ለማድረግ የተለያዩ ተግባራ በመንግስት እየተከናወኑ መሆናቸውን ገልጸዋል። ከዚህ ጋር ተያይዞ ወደ ሁለት መቶ አንድ ትምህርት ቤቶች ናቸው ወደ ሆኑ እነዚህም በለቅቃዊ ማስፌት ከምንሰጥም ቢሆን በሸራም ቢሆን በሌላም ቢሆን በአካባቢ ማቴሪያል ቢሆን ተሰርቶ አስፈላጊ ቁሳቁሶች ተሟልቶ ተማሪዎች ወደ ቀያቸው ተመልሶ ወዲያውኑ ትምህርት መጀመር አለባቸው የሚል ነው የንቅናቄው አካል ምንም እንኳ ጸጥታው ትንሽ የሚዘገብባቸው አካባቢዎች ካሉ እንኳን አቅራቢያቸው ወዳለው ትምህርት ቤት መጥቶ የሚማሩበት ሁኔታ ነው እየተመቻቸ ያለው። ለምሳሌ ማሆና ኮሞ ላይ አሁን ስራ ሁለተኛ ክፍል የሚፈተኑ ተማሪዎች ወደዚህ ወደ ሶስት መጥቶ እየተማሩ ነው ያሉት። ፈተናቸውን ይወስዳሉ። ማንም ዘንድሮ ከትምህርት ውጭ ከልማት ውጭ ከስራ ውጭ ማለፍ የለበትም ተብሎ ነው በቁርጠኝነት እየተሰራ ያለው ከዚህ ጋር ተያይዞ በክልሉ ውስጥ የጸጥታ ችግርን ጨ ጀምሮ በሌሎችም ምክንያቶች ትምህርታቸውን አቋርጠው የነበሩ ተማሪዎችና በትምህርት ላይ የነበሩ ተማሪዎችን በቀጣዩ 2015 ዓ ም ወደ ትምህርታቸው እንዲመለሱ ንቅናቄ እያደረጉ መሆናቸውን የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ቃሲም ኢብራሂም ገልጸዋል። በቀጣዩ ዓመት ከ300 ሺህ በላይ ተማሪዎች ተመዝግበው በትምህርት ገበታቸው ላይ እንዲገኙ መታቀዱንም ኃላፊው ገልጸዋል። ይህ ንቅናቄ ያስፈለገበት ምክንያት ተማሪንም ማህበረሰቡን ማነቃነቅን፣ ከትምህርት ገበታ ውጭ የሆኑ ተማሪዎችን ወደ ትምህርት ቤት ለማስመለስ የሚደረግ ንቅናቄ ነው። እስካሁን ባለው መረጃ ከ300 ሺህ በላይ ተማሪ ነው አጠቃላይ መዘገባል ተብሎ የሚጠበቀው እንግዲህ አብዛኞቹ እሳት ችግር የነበረባቸው አካባቢዎችን ናቸው። ከዚህ በፊት የነበረው በአምስት መቶ ዘጠና አራት ቀንደኛ ደረጃ ና ሰማንያ ዘጠኝ ሁለተኛ ደረጃ እንዲሁም አስራ አንድ አማራጭ መስፈታዊ ትምህርት ቤት እንዲሁም ሰላሳ ስምንት ሕጻናት ላይ ትምህርት ሲሰጥ ነበር። አሁን ባለው መረጃ ግን ያው በከፊል ትምህርት ቤቶቻችን የወደሙበት ሁኔታ አለ፣ እንደዚሁም የትምህርት ቁሳቁስም ውድመት አለ። አቶ ቃሲም ይሄም ተቀብሎ ለማስተማር ታቅዶ ከነበረው በሀያ አንድ ሺህ ተማሪዎች ብልጫ እንዳለው ጠቅመው፣ በተለይ በጸጥታ ችግር ሳቢያ ትምህርታቸውን አቋርጠው የነበሩ ተማሪዎች እንዲመለሱ ትኩረት መደረጉን ገልጸዋል። እነዚህም ውድመቶችም የወደሙ ትምህርት ቤቶች in chamber መልስን ወደ ቦታ በመመለስ ነው። ትምህርት ቤት ወደ ትምህርት ቤት ተማሪ የሚጠራው ዋና ዓላማው ተማሪ ከትምህርት ቤት በታ ውጭ መሆን ለበትም ነው። የትኛውም ቦታ ሆነ ትምህርት ቤት ማግኘት አለበት። ድንኳን በሚያስፈልግበት ቦታ ላይ ድንኳን እየተከልን፣ ቆርቆሮ በሚያስፈልግበት ቦታ ላይ ቆርቆሮ እየተከልን በምንችለው አግባብ በዚህ መልኩ መሄድ አለብን ነው። አንጻራዊ ሰላም ባለበት ቦታ ላይ ትምህርት እናስጀምራለን ነው። እስካሁን ድረስ ሌሎችም በበጎ ፈቃደኞችም በተለያየ በተናጠልም በጋራም ድጋፍ ያደረጉ አካላቶች አሉ። ድጋፍ ስራም እዚህ እዛም የሚሰበሰብ ነው። ቁሳቁስ መሰብሰብ፣ ለተማሪዎች የሚያስፈልገውን እንትን ማድረግ አሁን ጉዳቶች ስላሉ ያን ጉዳቶች የሚያካክስ ነገር በአንድ ጊዜ ማድረግ አይቻልም። ነገር ግን ያው የተማሪ ቁጥሩ ተፈናቃይ ቁጥሩ ሊ እንደዚህ ሲበዛ የተሟላ ድጋፍ ማድረግ ባይቻልም ሞላ ጎደል ድጋፎችንም እንደዚህ አይነት ደብተር፣ አንዳንድ ቁሳቁሶች ወደ ትምህርት ቤታቸው ላይ ሆነው የመማርበት ሁኔታ ይመቻቻል። ምክትል ኃላፊው በቤኒሻንጉል ጉሙዝ ክልል ትምህርታቸውን አቋርጠው የነበሩና የሚመለሱ ተማሪዎችን በአሀዝ ከመግለጽ ቢቆጠቡም የክልሉ ኮሚኒኬሽን ጽህፈት ቤት የክልሉን ርዕሰ መስተዳደር አቶ አሻድሊ ሀሰንን ጠቅሶ በማህበራዊ መገናኛ ገጽ ሊነሱ እንዳስነበበው ከሆነ የጸጥታ ችግርን ጨምሮ በተለያዩ ምክንያቶች ከትምህርት ገበታቸው ተፈናቅለው የነበሩ ከ112 ሺህ በላይ ተማሪዎችን በቀጣዩ ዓመት ወደ ትምህርት ለመመለስ መታቀዱን መግለጻቸውን አስፍረዋል። የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ቃሲም በበኩላቸው ተማሪዎቹን በታቀደው መጠን ወደ ትምህርታቸው ለመመለስ ከፍተኛ ርብርብ እንደሚያስፈልግ ተናግረዋል። እንግዲህ ለመጨረሻ ላይ ማስተላለፉ አጠቃላይ ማህበረሰቡ ለዚህ ድጋፍ እንዲያደርግ ነው። መንግስታዊ መንግስታዊ ያልሆነ ድርጅትም የትኛውም ግለሰብን ጭምር ሰው ከትምህርት ቤት ገበታ ውጭ ሆነ ከትምህርት ገበታ ውጭ የሆነ ማንኛውም ተማሪ ህጻናትም ከተለያየ ምክንያት ከትምህርታቸውን ያቋረጡም በዛ ችግር ምክንያትም ትምህርታቸውን ያቋረጡም በትምህርት ቤት ውድመትም ያቋረጡ አሉ። እነዚህ ተማሪዎች ወደ ትምህርት ቤት ለመመለስ ከፍተኛ አቅም ፈልጋል። አሁን በአጠና ነው ጥናት መሰረት ከሰባት ቢሊዮን በላይ ስለሚያስፈልግ በየደረጃው ያለው አካላት ለዚህ ድጋፍ እንዳደረግ ነው። ማህበረሰቡን ደግሞ ተማሪዎችን ወደ ትምህርት ቤት መማላክ እንድተባበር ነው። በቤኒሻንጉል ጉሙዝ ክልል ውስጥ ባለፉት አራት ዓመታት በተፈጸሙ ጥቃቶች በርካታ ሰዎች መገደላቸውንና በመቶ ሺዎች የሚቆጠሩ እንደተፈናቀሉ እንዲሁም መንግስት ጸጥታን በማረጋጋት ተፈናቃዮችን ወደ የአካባቢያቸው በመመለስ ላይ እንደሚገኝ ማስታወቁን መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ። አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መስታወት ዝግጅታችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርን። ሰላም ደናደሩ።